ሰላም ጤና ስጥልኝ። እንደምን አምሽታችኋል አድማጮቻችን። የእሁድ ምሽት ታህሳስ 17 2014 ዓ ም መሰናዷችንን ጀመርን። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ያነቃቃሉ ያልናቸውን ይዘናል። አስተናጋጃችሁ ኤደን ገረመ ነኝ፣ አቀናባሪያችን ደግሞ ኤልያስ አስማረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለእሁድ ምሽት ቀዳሚ ያደረግ ነው መሰናዷችን። ማህበራዊ ስራ ፈጣሪዎችን ከሚያበቃ ተቋም ጋር ያስተዋውቀናል። ኤክስሀብ አዲስ ይሰኛል። ይሄ ተቋም በሴንተር ፎር አፍሪካን ሊደርሽፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ኤክስሀብ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውና የንግድ እቅዳቸውን መሬት ላይ አውርደው ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎትን የሚሰጥ ሲሆን ምርታቸውን ለገበያ እንዲያበቁም መነሻ ካፒታሎችን እንዲያገኙና ከሌሎች መዋለ ንዋያቸውን ከሚያፈሱ ባለ ሀብቶች ጋር እንዲጣመሩ እድሉን ይፈጥራል። የማዕከሉን መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰን አግኝቼ በዚህ ሳምንት ውስጥ አነጋግሬያቸው ነበረ። ውይይታችን አቶ ቴድሮስ ታደሰ ተቋሙ ስለሚሰጣቸው ግልጋሎቶች ከሚያስረዱበት ይጀምራል። ሴንተር ፎር አፍሪካን ሊደርሺፕ ስተዲስ በፈረንጆች አቆጣጠር በ2012 ዓ ም የተቋቋመ በአመራር ክህሎት ግንባታ በስልጠና ና በማማከር አገልግሎት ላይ የተመሰረተ ተቋም ነው። አስር አመት እየሆነን ነው እና በእነዚህ ባለፉት አመታት ውስጥ በርካታ የአፍሪካ ሀገሮች ውስጥ እንዲሁም ደግሞ ኢትዮጵያ ውስጥ ከመቶ በላይ ተቋማት ከአስራ አምስት በላይ ኮሌጆች ውስጥ የተለያዩ ስራዎችን እንዲሁም በርካታ መሪዎችን ማገዝ፣ መፍጠር፣ ማስነሳት፣ ኢኩይፕ ማድረግ ችለናል። ሴንተር ፎር አፍሪካን ሊደርሽፕ ስታዲስን በመሰረት ነው በአመቱ ነው ኤክሳብን ለመክፈት የወሰን ነው። ኤክሳብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ። እነዚህን ሁሉ ችግሮች እኛ መፍታት አንችልም፣ ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች፣ መሪዎች መፍጠር ማስነሳት ብንችል እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ኑሮ መቀየር የሚችሉ አንተርፕረኖርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብንና። የኛ ፎርሙላ ሊደርሽፕ ሲደመር አንተርፕረነርሽፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እናምን ስለነበር ያንን ማዕከል በሁለት ሺ አስራ ሶስት አመተ ምህረት ኤክስሃብ አዲስን መሰረትን። ኤክስሃብ አዲስን ስንመሰረት የጀመር ነው። የዲጂታል ሀሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ፣ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመርነው። ከዛም የተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። ኋላም ለሌሎች አንተርፕረነርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከሁለት ሺህ አስራ ስድስት ዓመተ ምህረት ጀምሮ በፈረንጅ አቆጣጠር በራችንን ማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበልነው፣ ሶሻል አንተርፕረኖር መሆናችንን ነው። ከዛ ጀምሮ እጅግ በርካታ ማህበራዊ ስራ ፈጣሪዎችን የተለያየ ሀሳብ ያላቸውን ሀሳባቸውን በማዋለድ ሀሳባቸውን በደንብ በባለሙያ በሜንቶርሺፕ እና በኮችንግ ፕሮግራሞቻችን ውስጥ በማገዝ እንዲሁም ደግሞ የመነሻ ካፒታል ሲድ ፋንድ ከተለያዩ ፓርትነሮቻችን ከእንደ ዩኤንዲፒ ከነማ የማስተርካርድ ፋውንዴሽን አይነት ተቋማት በመፈለግ ወደ ስራ እንዲገቡ ማድረግ ማገዝ ችለናል። ብዙ ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም። ግን እነዚህ ወጣቶች ለምሳሌ ወደ ኤክሳብ ሲመጡ በምን አይነት መልኩ ነው የሚመጡት? እንዴት ነው ተወዳድሮ ተገምግመው በእናንተ እንዲሰለጥኑ የሚመረጡት? ነው ሁለት አይነት ፕሮግራሞች አሉን። የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረኖርስ አሉ እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል፣ ይህንን ሰው ብንወስደው ወይም ይችን ሴት ብንወስዳት ይህን ማህበራዊ ችግር ይፈታል ራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር ለምሳሌ በፊት ስራ እድል ፈጠራ ኮሚሽን ጋር፣ ሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ጋር፣ ከዩኤንዲፒ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናደርግ፣ ይህንን ችግር በዚህ መንገድ እንፍታ እንባባልና እነሱ መነሻ ካፒታል፣ ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረኖሮችን እንወስዳለን። ግን ዋናው በሁለቱም ፎርማት በግላቸውም ቢምጡ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ ሁልጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም። በመሞከር ማጥፋት የምንችለው ሪሶርስ ስለሌለን የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ ማደግ መስፋት ይችላል ወይ መብዛት ይችላሉ። ይሄ ሀሳብ በምን ያህል ፐርሰንት ስኬል ማድረግ ይችላል? ምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት፣ መስፋት፣ ለብዙዎች የስራ እድል መፍጠር እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ? ሰዎች አፎርድ ያደርጉታል ወይ? ከዛ ኢኖቬቲቭ ነው ወይ ነው አራተኛው። ምን ያህል ኢኖቬሽንን ይወስዳል። ሙሉ በሙሉ መኮረጃ አንፈልግም። አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨረጨር ማየት አንፈልግም። አሁን አለም ያለችበት ጊዜ የኢኖቬሽን ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፖዝ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሶናሊቲ ምንለው ማለት ነው። ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው። ቢኖ መጨረሻ ላይ የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ ናት። ይሆናል ካልን እንወስደዋለን። አንድ ሰው የሚወስነው አይደለም፣ ብዙ ጊዜ ዳኞች ናቸው ተሰብስበን የምንወስነው። ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው? በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱም የሚያነሱት የካፒታል የፋይናንስ እጥረት ነው፣ የፋይናንስ እጥረት ነው። ሌላው ደግሞ የሜንቶርሺፕ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸውም። ይሄ የብዙ ሰዎች ችግር ነው። እና እንዴት አድርገው ጥናት ማጥናት እንዳለባቸው፣ እንዴት ብለው ገበያውን መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናረጋቸዋለን። እንዲሁም ደግሞ ኤክስ ሀብን ለየት የሚያደርገው ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ አንድ መቶ ሰላሳ ሰባት ቢዝነስ ሜንቶሮች እና ኮቾችን ከማስተርካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርታፕ እና ለኤስኤምኢ እንዲሆኑ አድርገን አስመርቀ ይጠይቀናቸዋል ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ ኮች እንዲደረጉ እናደርጋለን። ያ ሜንቶርሽፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንን ኤክሳብ ያለው ነው መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ የማይሳሳተው የማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሽፕ በአማርኛ እንግዲህ አብቂ አጎልማሽ ማለት ይመስለናል። የነዚህ አብቂዎች የአጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች፣ ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይሰሩ ይችላሉ። እኛ ግን ምን እናደርጋቸዋለን? የአንድ ለ የብቻ ሚቲንግ እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን። እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህም ትልልቅ ባለ ሀብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተ ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራለን። አድማጮቻችን ከአቶ ቴድሮስ ጋር የጀመርነው ቆይታ እዚህ ላይ ገታ እናርግና የሙዚቃ አፍታን እንውሰድ። ስንመለስ ከአቶ ቴድሮስ ጋር የጀመርነውን ውይይት እንዲሁም ደግሞ በኤክስሀ ውስጥ ያለፉ ወጣቶች ተሞክራቸውን የምንጋራበት ይሆናል። አሁን ወደ ሙዚቃው

wo dick i like it alloch sti rash nafsi yakasi i wollte an in Ban mi mutul opt, totuși m-au măsut M-a străs, o ከሀፒና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከሙዚቃው ተመልሰናል። የኤክስሀብ መስራችና ዋና ስራ አስፈጻሚ ከሆኑት ከአቶ ቴድሮስ ጋር የጀመርነውን ጨዋታ እንቀጥላለን። መካከል ላይም ደግሞ ኤክስሀብን በመጠቀም ንግዳቸውን መጀመር የቻሉ ሁለት ወጣቶችን ተሞክሮም እንሰማለን። አብራችሁን ቆዩ። ብዙ ጊዜ አንድ ሰው ራሱን ችሎ ስራውን ይሰራል እንጂ ማሰልጠን፣ ማብቃት፣ ማጎልመስ ላይ አይንቀሳቀስም። አንድ የተሳካለት የቢዝነስ ባለሙያና እንደውም እናንተ ይሄን ነገር ሰፋ አድርጋችሁት ስልጠናም እንደሰጣችሁት ነው የነገሩኝና ስለ እሱ ነው ቀጣዩ ጥያቄ ምንድን ነው። ሜንተሮች፣ አሰልጣኞችን ወጣት ሰልጣኞችን በሚይዙበት ጊዜ ምን ማወቅ አለባቸው? ሁለት አይነት ሜንቶርሽፖች አሉ። የመጀመሪያው ሜንቶርሽፕ እነዚህ ሰርቲፋይድ የሆኑ እኛ የረዥም ወራት ስልጠና ሰጥተን አሁን ሜንቶር ማድረግ ትችላለህ ብለን የምናስነሳቸው ቢዝነስ ውስጥ የሌሉ የራሳቸው ቢዝነስ የሌላቸው ግን ፕሮፌሽናል ኮቾች ወይም ሜንቶሮች ናቸው። ሁለተኛው ደግሞ የተሳካላቸው አንተርፕረኑር ሆነው የተሳካላቸው የቢዝነስ ሰው ሆነው ሌሎችን ሜንቶር ለማድረግ ፈቃደኛ የሚሆኑ ሰዎች ናቸው። ይሄ ቁጥራቸው በጣም በጣም በጣም በጣም ትንሽ ነው እኛ ሀገር የራሱን ቢዝነስ ሰርቶ ነው በዓመት ሶስት አራት ሰው ስጡኝና እኔ ደግሞ እነሱ ኮች በማድረግ እንዴት ብዬ ተነስቼ እንዴት ብዬ ችግር እየፈታሁ እንዴት ብዬ ትረስት ተቀባይነት በገበያ ውስጥ እያመጣሁ እዚህ እንደደረስኩ ላሳያችሁ የሚሉ ኦልሞስት የሉም ማለት ትችላለሽ። እኛ ጋ እኛ ሊስት ውስጥ እራሱ ያሉት ከአምስት ከአራት የማይበልጡ አንተርፕረኖር ናቸው። ሶ ይህን ለመፍታት እንግዲህ እኛ የተለያዩ የሜንቶርሽፕ ፕሮግራሞችን አለ አለ እንዲሁም ለመጀመሪያ ጊዜ ሰርቲፋይድ የሆኑ መቶ ሰላሳ ሰባት ሜንቶሮች። በዚህ አጋጣሚ ማስተር ካርድ ፋውንዴሽንን ከልቤ ማመስገን እፈልጋለሁ። ማስተር ካርድ በጣም አጃይል የሆነ ተማሪ የሆነ ተቋም ነው እና በመጣነው ሀሳብ ላይ እሺ ብሎ ገብቶልን መቶ ሰላሳ ሰባት ሜንቶሮች እና ኮቾች ማፍራት ችለናል። ሶ ግን ወደ ጠየቅሽን ነገር ስንመለስ ሜንቶሩ ምንድን ነው ማወቅ ያለበት ስንል እንግዲህ በሜንቶርሺፕ እና በኮችን መካከል ትልቅ ርቀት አለ፣ ልዩነት አለ። ሜንቶርሺፕ ሪሌሽንሽፕ ተኮር ነው ግንኙነት ተኮር ነው። ረዥም ጊዜ ነው የሚፈጀው። ኮቺንግ አጭር ነው። አላማው አጫጭር ስኪሎችን ኮች ለሚደረገው መስጠት ነው። ግንኙነቱ ከሜንቶርሺፕ በጣም ይለያል። አጠር ያለ ግንኙነት ነው። ሺፕ ላይ ደግሞ ዋና ትኩረቱ የሜንቶር የምናደርገው ሰው ጠቅላላ ኦቨርል ዴቨሎፕመንት ነው የሚያተኩረው። ሙሉ ስብዕና ያለው ሰው ሆኖ እንዲወጣ አንተርፕረነሩን ወይም አንተርፕረነሯን ማገዝ ነው፣ ማብቃት ነው። ማዳመጥ ያስፈልጋል። የእኛን የሜንቶሩ ራዕይ አይደለም። እዚህ ውስጥ ዋና ቦታ የሚሰጠው ሜንቶር የሚደረገው የምትደረገው አንተርፕረነር የእሷ ህልም ነው። እዚህ ጋር የሜንቶሩ ትልቁ ሀሳብ ራሱን መድገም፣ ራሱን መፍጠር፣ እሱን መስራት አይደለም። ሜንቶር የሚደረገውን ሰው ቤስት ቨርዥን ፖቴንሻል ማውጣት ነው፣ አዲስ ሰው መስራት ነው። በዚህ አቶ ቴድሮስ በጠቀሱት መንገድ በኤክሳብ ውስጥ ያለፈችው በቴልሄም ስዩም ሄለን ቡና የተሰኘው ስኬታማ ንግድ ለመጀመር ኤክሳብ አይኔን ገልጦልኛል ትላለች። ያልተጨበጠ ሀሳብ ነበር ይዤ የመጣሁት እና እንደሞድ ነው የማቀው እንዴት መስራት ምን ማድረግ እንዴት ሚሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኝ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረ፣ እኔ እስከማውቀው ድረስ ማለት ነው። እና ኤክሳብ ላይ ኢቨንት አየው ፌስቡክ ላይ በዛ ሰዓት ነበር ይኩት። ከዛ በኋላ ኤክሳብ ላይ የተለያዩ ኢቨንቶች ሲደረጉ እየመጣው አዳምጥ ነበረ። ምክንያቱም እንዴት ተሳካላቸው የሚለውን ይሄ እንደኔ አይነቶችን ሀሳብ ብቻ ያላቸውን ስታ ካላቸው ሰዎች የሚያበረታቱበት መድረክ አት ዘ ሴም ታይም ደግሞ ተስፋ ሳይቆርጡ ነገሮችን እንዴት ማድረግ እንደሚችሉ እነሱ ባለፉት መንገድ ተሞክሯቸውን እየሰጡ ነበር። እንደዛ ነው ኤክታብ ውስጥ የገባሁት። ከዛ በኋላ ሁለት ሺህ አስራ ዘጠኝ ላይ ዩዝ ኮኔክት አፍሪካ ላይ እድል መጣ። እንደዚህ ኤክታብ ላይ መጣለው ያዩት ነበር። የተወሰነ ፕሮዳክቶችን ዴቨሎፕ አድርግ ያለው የራሴ ፓኬጂንግ ነበረኝ ያው እኔ እዛ የሚሄደው የሶስት ቀን ቢሆንም በህይወቴ ትልቁን የአይን መፍቻ ፕሮግራም ሎን የሆነልኝ። እሺ የአፍሪካ ወጣቶች የሚሳተፉበት ትልቅ መድረክ ነበረ። ከሌሎች ጋር ኔትወርክ አድርጌ ነበረ። በኋላ ኤክሳብ እኔን አምኖብኝ ሀሳቤን አክብሮት የተለያዩ ቦታዎች ትራቭል እንዳደርግ አድርጎኛል። በዛ ሁሉ ያገኘሁት ኤክስፔሪንስ ነው። እኔ እንዲሁም ማንም ሰው ስራ ከመጀመሩ በፊት፣ እንደኔ አይነት የሀሳብ ያላቸው ልጆች ካሉ ወደ ኤግዛም መተው ሀሳባቸውን ወልደው አካሉን አይተው ላይክ በአካል ደረጃ ያሰብሽውን ነገር በፕሮዳክት ደረጃ መጣው አይተው እኔ ያገኘውትን እድል እንዲጠቀሙ ላለን። ልክ እንደ እሷ ሁሉ ኤግሳብ ውስጥ በመሳተፍ ያሰበችውን የንግድ እቅድ ወደ ተግባር ያመጣችው ሌላዋ ያነጋገርናት ደግሞ ቤዛዊት አድማሱ ስትሆን፣ እሷም ኤግሳብን በመጠቀም የተለያዩ የምርምር ስራዎችን እንዲሁም የትርጉም ስራ የሚሰሩ የትርፍ ጊዜ ሰራተኞችን የሚያገናኘውን ፍሪላንስ ስራ የተሰኘ ድረገጽ መመስረት መቻሏን ትናገራለች። አዲስ የቢዝነስ ሀሳብ ይዘሽ ኢትዮጵያ ውስጥ ብዙ ጊዜ ክሊር የሆነ ነገር የለም፣ የት እንደምትሄጂ እንዴት እንደምትጀምሪ ማን እንደሚረዳሽ እንደዚህ እንደዚህ አይነት ግልጽ የሆኑ ነገሮች የለም። በህግም ማለት እንዴትም እንደሚስተናገድ አዲስ ስታርታፕ። ግን ያው ኤክሳብ ምንድነው የረዳን አይዲያችንን ሰበሰበ፣ ከዛ በኋላ አወዳድሮ ሀሳባችንን ሰምቶ ምን መስራት እንደምንፈልግ ምን ፕሮብሌም አይደንቲፋይ እንዳደረግን ምን ሶሉሽን ይዘን እንደመጣን አወዳድሮ ኢንኩቤሽን ፕሮግራም ውስጥ ያስገባንና በዛ ኢንኩቤሽን ፕሮግራም ውስጥ የተለያዩ ትሬኒንጎች ነበሩ። በተለያየ ፕሮፌሽናል የሚሰጡ ፕራክቲካል የሆኑ ትሬኒንጎችን አቴንድ እንድናደርግ ፋይናንስን በተመለከተ ቢዝነስ ፕላን በተመለከተ ቢዝነስ ሎን በተመለከተ ኢትዮጵያ ውስጥ አዘ ቢዝነስ እንዴት ስታብሊሽ እናረጋለን እንዴት ኦፐሬት እናረጋለን የሚለውን እንደ አጠቃላይ እንደ ቢዝነስ ስታርታፕ፣ ከዛ ደግሞ በስፔሲፊክ ሴክተራችን፣ እኔ ፍሪላንስ ላይ ነው የምሰራው። ስለዚህ ፍሪላንስ ማርኬት ስፔስ እንዴት ስታብሊሽ ማድረግ እንደምንችል፣ ዲጂታል ፕላትፎርማችን ምን መምሰል እንዳለበት በጣም ኢንቴንሲቭ የሆነ ሁለት በሁለት ፌዝ ነው ትሬን ያደረግ ነው እና ከዛ ደግሞ ያው ዶነሮች ወይም ገንዘብ በገንዘብ ፈንድ የሚያደርጉ ድርጅቶች አሉ። ትልቅ ዶነር ድርጅቶች ኮኦርዲኔት በማድረግ ሲድ ፈንድ እንድናገኝ ስናጠቃልል ኤክሳብ በቀጣይ ምን ለማድረግ ያስባል ስንል ለኤክሳብ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ ጥያቄ ያቀረብን። መሪያ ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው የሜንቶርሺፕ ፕሮግራማችን ወደ አስር ሺህ በሶስት አመት ውስጥ አስር ሺህ ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ቢያንስ ነው አሁን ባለን ጊዜ ባለን እድሜና ተሞክሮ ቢያንስ አምስት ከተሞች ላይ መግባት መቻል ነበረብን። አልቻልም፣ አልሆነም። ከዚህኛው ኛው ኤክስፔሪየንሳችን በመነሳት ግን እኛም በርትተን ሰርተን ከመስከረም ጀምሮ ቢያንስ አምስት ከተማ ላይ ለመግባት እናስባለን። የኤክስሀብ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ እንዲሁም ደግሞ ወጣቶቹን እጅግ አብዝተን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እንሻገር። ትግስት ሰይፈ ሩቲን ስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለአለም ገበያ የሚያቀርብት ተቋም መስራችና ዳይሬክተር እንዲሁም ዲዛይነር ናት። የማንዴላ ዋሽንግተን ፌሎ የነበረችው ትግስት ሩቲን ስታይል በተሰኘው ተቋም አማካኝነት እንደ አውሮፓውያን አቆጣጠር በ2018 በቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ንግድ መለዮ ሽልማት ያገኘች ሲሆን ባለፈው አመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ውስጥ ዘጉድ ቢዝነስ ላይም ንግዷ ተሸላሚ መሆን ችሏል። ከትዕግስት ጋር ቆይታ አድርጌ ያሰናዳሁትን ዘገባ ነው በመቀጠል የማሰማችሁ። ሩት ኢንስታይል ኢትዮጵያ ውስጥ ካሉ እና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸውን ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ አምስት አመት ሆኖ ቷል የሩት ኢንስታይል ተቋም መስራችና ዲዛይነር ትዕግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች ባክግራውንዴ ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግን ባግራውንድ አለኝ። የኮምፒተር ሳይንስም በማኔጅመንት ኢንፎርሜሽን ሲስተም ዲግሪ ያለኝ ማስተር ሴን ማርኬቲንግ ላይ ነው የሰራሁት እና ሩስን ስታይል ከመጀመሪ በፊት በአይቲውም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሬ ይሰራ ነበረ። የተወሰነ አመት ደዛ ሰርቻለሁኝ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረን። እንደ ዲፓርትመንት ስቶር ከፍተህ የአሜሪካ ብራንዶችን፣ ትልልቅ ብራንዶች ነበረ እሱ። ከዛ ይልካል፣ እኔ እዚህ ነው ማኔጅ የማደርግ የነበረው እና አክቹዋሊ መነሻው እራሱ ለዚህ ለሩትን ስታይል መነሻው እሱ ነበረ የነበረው በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሲንተቲክ ናቸው፣ ግን የሚሸጡበት ዋጋ ብራንዳቸው ነው ዋጋቸው ሲወጣ የነበረው እና ያንን በማየት ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻልነው። ያ ነው መነሻ የራሱ የነበረው። ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግ እና ስራዋን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትዕግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች? ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት ነው። እንዴት ነው የሚሰራው ምክንያቱም ምንም ኢንፎርሜሽን አልነበረኝም። እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው? ሰራተኞቹ እንዴት ነው የሚሰሩት? የኳሊቲውንም ጥራቱንም፣ አክሰሰሪዎች እስከ የት ነው የሚገኙት የሚለውን ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬ ማለት ነው ተምሬያለሁ። ኦልሞስ ወደ አንድ ወር ወስጃለሁ ትምህርቱን፣ ምክንያቱም እኔ ላልሰፋው ይችላለሁ እኔ ላሰራ ይችላለሁ፣ ግን ማወቃለ ቢንቢንጌ ስላመር ወስጄ ነው። ከዛ በኋላ ነው ወደ ስራ ጀምር፣ በሁለት ሰራተኛ የጀመር ነው። አሁን ላይ ቋሚና ጊዜያዊ ከሀያ አምስት በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድናሞ ላይ መሸጫ ሱቅ አለ። እንደገና ለኢንተርናሽናል ገበያውም ዌብሳይት ላይ እንሸጣለን። እንደገና የኦንላይን ላይ የሚሸጡ የእኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች፣ ሌሎች ካምፓኒዎች አሉ ዩኬም ላይ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ሚኒስተሮችም አሉ እንደገና የአሜሪካ ኒውዮርክ ላይም ሁለት ሺ አስራ ዘጠኝ ና ሀያ ላይ ቬጋስ ና ኒውዮርክ ትሬድሾ ተካፍሎ ነበር ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በሁለት ሺ አስራ ሰባት አመተ ምህረት በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካ ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ትችላለች ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ትዘረዝራለች? ከጀመርን ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍ ነው የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተና ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዚያ ያሳይተናል እንደገና ሀብ ኦፍ አፍሪካ ላይም አዲስ አበባ ላይ ወደ ሁለት ሶስት አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም ሁለት ሺ አስራ ስምንት ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል፣ እንደ ብራንድ ማለት ነው። ሁለት ሺ ሀያ አንድ ላይ ደግሞ በጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፕቲሽን ዋርድ አግኝተናል። ማንድ ለዋሽንግተን ሁለት ሺህ አስራ ሰባት ላይ ፌሎ ነበርኩኝ በቢዝነስ ኢንተርፕርነርሽፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዚያ ያሉትን፣ እና በጣም ትልቅ ኢንፑት አለው እንደ ቢዝነስ፣ ብዙ አይን የሚከፍት እንትን ነበረው። አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው። የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠማት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች? እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ከዛ በኋላ ያንን የምንለይበትን ነገር ካወቅኩኝ ከዛ ላይ እየመጣ ያለው ያው ኢንዱስትሪ ላይ ችግሩ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው እሱ ነው ሁሉም የቆዳ አምራች የሚከፋፈለው እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ቆዳውን የሚያመርቱት ላይ ማለት ነው። ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸውም። ምክንያቱም ያው የቆዳ ጥራት ከላይ ተንትን ነው የሚጀምረው፣ ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ እየሄደበት ደረጃ ነው ብዙ ዲፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች። እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል እጥረቶች የሚኖራሉ። ያው መተው ከውጭ የሚመጡ ስለሆኑ ማለት ነው። እነሱ እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። ሩት ኢንስታይል ከዘጉድ ብዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም መሆን ዓላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚህ ላይ የፈጸምን በነገው ምሽት በመደበኛው መሰናዶ እንድንገን እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን ነው። ሰናይ ምሽት ተመኘን። ደናደሩ